ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 28 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራን አድማጮች እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅ ይታይና እኔም ሶሎሞን አባተንን። የደቡብ ሱዳን የሰላም ድርድር አዲስ አበባ ላይ እንደቀጠለ ነው። በምሽቱ ከኬንያ የውጭ ጉዳይ ሚኒስትር አሚና መሐመድ ጋር የተደረገ ቃለምልልስ የያዘ ዘገባ ይኖረናል። ከዋና ዋና ዜናዎቻችን ደግሞ ጦር ሰራዊቱ የሰየማቸው የቦርኪና ፋሶ መሪ ስልጣናቸውን በሲቪል ለሚመራ መንግስት እንዲያስረክቡ አለዚያ ማዕቀብ ይከተላል ብሎ የአፍሪካ ህብረት ያቀረበላቸውን ጥያቄ ውድቅ አደረጉ። ድርድሮቹ በጥሩ ሁኔታ እየተካሄዱ ነው። የተፋላሚዎቹ መሪዎች የቀጥታ ውይይት እንዲያደርጉ ለማስቻል ለጥቂት ጊዜ ወደፊት ገፍተነዋል። በምሽቱ አብይ ርዕስ የምናቀርብላችሁ የኬንያ የውጭ ጉዳይ ሚኒስትር አሚና ሙሐመድ የደቡብ ሱዳኑን የሰላም ድርድር አስመልክቶ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጦር ሰራዊቱ የሰየማቸው የቦርኪና ፋሶ መሪ ስልጣናቸውን በሁለት ሳምንታት ውስጥ በሲቪል ለሚመራ መንግስት እንዲያስረክቡ አለዚያ ማዕቀብ ይከተላል ብሎ የአፍሪቃ ህብረት ያቀረበላቸውን ጥያቄ ውድቅ አድርገዋል። ሌተና ኮሎኔል ኢሳክ ዚዳ ትናንት ሐሙስ በሰጡት መግለጫ ከአዛውንቶች የተውጣጡ መማክርት ያሏቸው በመጪው ህዳር እስከሚካሄደው ምርጫ ድረስ የሚዘልቀውን የሽግግር መንግስት የሚመሩ የታወቁ ሲቪል ግለሰብ ይመርጣሉ ብለዋል። አስከትለውም ሲናገሩ ያም ሆኖ ሂደቱ ባለም አቀፍ ግፊትም ይሁን እየተቀጣጠለ ባለው አለመረጋጋት የሚጣደፍ አይደለም ሲሉ ወታደራዊው መሪ ተናግረዋል። ማዕቀብ አንፈራም፣ እኛን ይበልጡን የሚያሳስበን የቦርኪና ሕዝብ ሰላምና መረጋጋት ነው እንጂ ማዕቀብ ጉዳያችን አይደለም ማለታቸው ተጠቅሷል። በሀገሪቱ ያለ የቪኦኤ ዘጋቢ እንዳለው የአካባቢው ሀገሮች መሪዎች የቦርኪና ቤ የፖለቲካ የሃይማኖት መሪዎችና የሲቪል ማህበረሰብ መሪዎች እያንዳንዳቸው የሽግግር መንግስቱን የሚመሩ ሶስት ሶስት ሰዎች እንዲመርጡ ጠይቀዋቸዋል። የሽግግር መንግስት እንዲመሰረት ከስምምነት የተደረሰው ከትናንት በስቲያ ረቡዕ ወደ መዲናዋ ወደ ዋጋዱጉ ተጉዘው በነበሩት የናይጄሪያ የሴኔጋልና የጋና መሪዎች እርዳታ መሆኑ ይታወሳል። ዩናይትድ ስቴትስም በቦርኪና ፋሶ በሲቪል የሚመራ ሽግግር እንዲካሄድ ጥሪዋን ደግማ አሰምታለች። ሰሜን ምስራቅ ናይጄሪያ ውስጥ በአንድ የባንክ ገንዘብ ማውጫ መኪና ወይም መሳሪያ ወይም ማሽን ኤቲኤም ይባላል በምህፃር አጠገብ ፍንዳታ ደርሶ ቢያንስ ስምንት ሰዎችን ገደለ ብዙዎች ቆስለዋል የፖሊስ ቃል አቀባይ ሐሩና በሰጡት ቃል ፍንዳታው ዛሬ አርብ የደረሰው በአውቺ ክፍለ ሀገር አዛሪ ከተማ ውስጥ መሆኑን ገልጸዋል ፍንዳታውን ያደረሱት የባንኩ የገንዘብ ማውጫ ማሽን ወይም ኤቲኤም ያለበት ቦታ አጠገብ በሁለት ሞተር ብስክሌቶች ላይ የተጠመዱ ቦምቦች መሆናቸውን አንድማኝ ለቪኦኤ ገልጸዋል ቀደም ሲል በዚሁ ክፍለ ሀገር በመንግስት ወታደሮችና በቦኮ ሀራም ጽንፈኛ ተዋጊዎች መካከል በተካሄደ ውጊያ ቢያንስ አስራ ስድስት ሲቪሎችና በርካታ የጽንፈኛ ቡድን ተዋጊዎች መገደላቸው ተዘግቧል። እማኞች እንዳሉት ውጊያው የተቀሰቀሰው የቦኮ ሀራም ተዋጊዎች ማላም ፋቶሪ የምትባለውን ከተማ ከትናንት በስቲያ አረቡ ከወረሩ በኋላ ሲሆን ከአስራ ሁለት ሰዓት በላይ የፈጀ ከባድ ውጊያ ተካሂዷል። አንድ ነጋዴ ለቪኦኤ ሲናገሩ 16 አስከሬኖችን ቆጥሬ ያለሁ ብለዋል። በርካታ ጽንፈኛ ተዋጊዎች በጥይትና በአየር ጥቃት መገደላቸውንም ገልጸዋል። የናይጄሪያ ወታደሮች በአቅራቢያው በሰፈረ የህብረ ብሔር ጦር ሰፈር በሚገኙ የቻድ፣ የኒጀር እና የካሜሩን ወታደሮች መታገዛቸውን አንድ ሌላ የአካባቢው ነዋሪ ገልጸዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የ21 ሀገሮች የውጭ ጉዳይ ሚኒስትሮች በእስያ ፓሲፊክ አካባቢ የዓለም አቀፍ ንግድ ኢንቨስትመንትና የምጣኔ ሀብትን ለማቀላጠፍ ያለመ ውይይት ይዘዋል። የእስያ ፓሲፊክ የምጣኔ ሀብት ትብብር ኤፔክ ጉባኤ ሲከፈት የዩናይትድ ስቴትስ ባለስልጣናት የቻይናን የሰብአዊ መብት ይዞታ ላይ ያደረሰችውን ስጋት ያነሳሉ ተብሎ ይጠበቃል። ሩሲያ ወደ ምስራቅ ዩክሬን ግዛት በርካታ ታንኮችን፣ ከባድ መሳሪያዎች፣ ጥይቶችና ተዋጊዎችን አስገብታለች ስትል ዩክሬን ተናገረች። የዩክሬን የብሔራዊ ጸጥታና መከላከያ ምክር ቤት ቃል አቀባይ አንድሪ ሊሴንኮ ዛሬ በሰጡት መግለጫ ቢያንስ 32 ታንኮች፣ 16 ከባድ መሳሪያዎችና ጥይትና ተዋጊዎችን የያዙ 32 የጭነት መኪናዎች በተገንጣዮቹ ቁጥጥር ስር ወዳለው ምስራቃዊ ዩክሬን ድንበር አካባቢ አቋርጠው ገብተዋል ሲሉ አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዛሬው ዕለት የምክር ቤት መሪዎችን በዋይት ሀውስ ተቀብለው ሲያስተናግዱ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ለመዋጋት ምክር ቤቱ ፈቃድ እንዲሰጥና በብዙ ቢሊዮን ዶላር የሚቆጠር ተጨማሪ ወጪም እንዲፈቅድ ያነጋግሯቸዋል ተብሎ ይጠበቃል። በሁለቱም የኮንግረሱ ምክር ቤቶች ተቃውሞ የተደቀነባቸው ፕሬዚደንቱ በዚህ ሳምንት ባደረጉት ጋዜጣዊ ጉባኤ ኢራቅና ሶሪያ ውስጥ የሚንቀሳቀሰውን እጅግ ጽንፈኛ ቡድን በወታደራዊ ኃይል ለመውጋት ምክር ቤቱ ድምጹን ሰጥቶ እንዲፈቅድ እጠይቃለሁ ብለዋል። ባለፈው ማክሰኞ በተካሄደው የፕሬዝደንታዊ የስልጣን ዘመን አጋማሽ ሚድተርም የሚባለው ምርጫ ሪፑብሊካኖች መወሰኛ ምክር ቤቱን ተቆጣጥረዋል። በተወካዮች ምክር ቤቱም አብላጫ ፓርቲነታቸውን እንደያዙ ቀጥለዋል። ፕሬዚደንት ባራክ ኦባማ በእስላማዊ መንግስት ቡድን ላይ የአየር ጥቃት ዘመቻ እንደሚከፈት ባለፈው መስከረም ወር ለመጀመሪያ ጊዜ ይፋ ሲያደርጉ ኮንግረሱ ከአስር አመታት ከሚበልጥ ጊዜ በፊት ዩናይትድ ስቴትስ ላይ የአሸባሪ ጥቃት ባደረሰው ቡድን በአልቃይዳ ላይ የአጸፋ ጥቃት ዘመቻ እንዲያካሂዱ ለወቅቱ ፕሬዚደንት ጆርጅ ቡሽ ምክር ቤቱ የሰጣቸውን ፈቃድ ጠቅሰው እንደነበረ ይታወሳል። ይሁን እንጂ ፕሬዚደንት ባራክ ኦባማ በዚህ ሳምንቱ ጋዜጣዊ ጉባኤያቸው ላይ ጦርነት የማካሄድ ፈቃዳቸውን ካለፉት ትግሎች ሳይሆን አሁን ለያዝነው ውጊያ በሚስማማ መልኩ ማስተካከል አስፈላጊ ሆኗል ብለዋል። የአሜሪካ የጦር ሰራዊት ለውጊያው የዋይት ሃውስንም የምክር ቤቱንም ፈቃድ ይሻል ሲሉም ፕሬዚደንት ባራክ ኦባማ አክለው መናገራቸው ይታወሳል። ቻይናና ጃፓን ንግግራቸውን ጠንከር አድርገው ለመቀጠል መስማማታቸው ተዘግቧል። ስምምነቱ ሁለተኛና ሦስተኛ የዓለም ግዙፍ ምጣኔ ሀብቶች በሆኑት በሁለቱ ሀገሮች መካከል ለበርካታ ዓመታት ቀዝቅዞ በቆየው ግንኙነት ላይ አዲስ ምዕራፍ የሚከፍት ይሆናል ተብሏል። የቻይና የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ሁለቱ ወገኖች ቀስ በቀስ የፖለቲካ የዲፕሎማሲና የጸጥታ ንግግራቸውን ለመቀጠል እንዲሁም የጋራ ፖለቲካዊ መተማመን ለመገንባት ጥረት ሊያደርጉ ተስማምተዋል ሲል አስታውቀዋል። ቻይናና ጃፓን ከስምምነቱ የደረሱት የቻይና መንግስት አማካሪ ያንግ ጂቼ እና የጃፓን ብሔራዊ ጸጥታ አማካሪ ሾታሮ ያቺ ቤጂንግ ውስጥ ባደረጉት ስብሰባ መሆኑ ታውቋል። ዜናው አበቃ። አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና በ12140 ኪሎ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 28 ምሽት ፕሮግራማችን ነው። ኢትዮጵያ በኢቦላ ወደ ተጠቁ የምዕራብ አፍሪካ ሀገሮች የምታሰማራቸው የሕክምና ባለሙያዎች ስልጠና እየተጠባበቁ እንደሆነ አስታወቀች። አንድ ሺ የሚሆን በፈቃደኛ የጤና ባለሙያዎች ለዚህ በጎ ፈቃድ ለመሰማራት ፈቃደኝነታቸውን ገልጸዋል። ከዚህ ውስጥ ወደ ስድስት መቶ የሚሆኑቱ መስፈርቱን የሚያሟሉ ተመዝግቦ በተጠባባቂነት ይገኛሉ። የኢትዮጵያ የመንግስት ኮሚዩኒኬሽንስ ጉዳዮች ሚኒስትር ዴታ አቶ እውነቱ ብላታ ደበላ ናቸው የሰማችኋቸው። ዘገባ ይዘናል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። በስድስት የምስራቅ አፍሪቃ ሀገሮች አደራዳሪነት ባለፉት ሁለት ቀናት በስልጣን ክፍፍል ላይ ሲነጋገሩ የቆዩት የደቡብ ሱዳን ተፋላሚ ወገኖች ዛሬም ከስምምነት ላይ አልደረሱም። ውጤት እንደሚገኝ ተስፋ አለን ያሉት የኬንያ የውጭ ጉዳይ ሚኒስትር አሜና ሙሐመድ፣ የሁለቱ ወገኖች መሪዎች ፕሬዚደንት ሳልቫኪርና ሪያክ ማቻር ማምሻውን በቀጥታ መነጋገር እንደሚቀጥሉ ገልጸዋል። እስክንድር ፍሬው ዝርዝሩን ይዟል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ የቀድሞው ምክትላቸው ዶክተር ሪያክ ማቻር ዛሬም ከስምምነት ላይ አልደረሱም። ሁለቱ ወገሮች ለማደራደር ስድስት የምስራቅ አፍሪካ ሀገሮች መሪዎችና የውጭ ጉዳይ ሚኒስትሮቻቸው አዲስ አበባ ይገኛሉ። ትናንት ከሰዓት ድርድሩ ሲከፈት የኬንያ፣ የዩጋንዳ፣ የጅቡቲ፣ የሱዳን፣ የሶማሊያ ና የአስተናጋጁ አገር የኢትዮጵያ መሪዎች ከስፍራው ነበሩ። እናም ፕሬዚዳንት ኪርና ዶክተር ማቻር በአዲስ አበባው ብሔራዊ ቤተ መንግስት የተደራደሩት እነዚህ ሁሉ መሪዎች በተገኙበት ነው። ከስምምነት ላይ ሳይደርሱ ግን ትናንት ማምሻውን ድርድሩ ወደ ሸራተን ሆቴል ተዛወረ። አደራዳሪነቱም በወቅቱ የኢጋድ ሊቀመንበር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝና ራፖርተር በሆኑት የኬንያው ፕሬዚዳንት ኡሁሩ ኬንያታ ብቻ ተከናወነ። ትናንት ሌሊቱንና ዛሬ ጠዋት የተካሄደው ድርድር የተጠናቀቀው ግን ያለ ውጤት ነበር። አደራዳሪዎቹ ጠቅላይ ሚኒስትር ኃይለማርያምና ፕሬዚዳንት ኬንያታ ዛሬ ከሰዓት ወደ ብሔራዊ ቤተ መንግስት ተመልሰውና በሸራተኑ ድርድር ካልተሳተፉት የኢጋድ መሪዎች ጋር ተቀላቅለው ድርድሩን እንደገና መርተዋል። አመሻሹ ላይ የተነገረው ግን አሁንም ከስምምነት ላይ አለመደረሱ ነው። መሪዎቹም ለጊዜው ተበትነዋል። የኢጋድ መሪዎች በይፋ ይሄንን ባይናገሩም ለድርድሩ ቅርበት ያላቸው ዲፕሎማቶች እስካሁን የተጨበጠ ነገር አለመኖሩን ጠቁመዋል። የእስካሁኑ ተስፋ አስቆራጭ ነው ብለዋል አንድ ዲፕሎማት። የኢጋድ አባል አገሮች መሪዎችና የውጭ ጉዳይ ሚኒስትሮቻቸው ግን እንዲህ አይነቱን አስተያየት ከመስጠት ተቆጥበዋል። ከቪኦኤ ጋር አጭር ቆይታ ያደረጉት የኬንያ የውጭ ጉዳይ ሚኒስትር አሚና መሐመድ እንዲያውም ተስፋ መኖሩን ነው ያስታወቁት። ድርድሮቹ በጥሩ ሁኔታ እየተካሄዱ ነው። የተፋላሚዎቹ መሪዎች የቀጥታ ውይይት እንዲያደርጉ ለማስቻል ለጥቂት ጊዜ ወደፊት ገፍተነዋል። በመሰረታዊ ደረጃም ጥሩ ውጤት ይኖረናል ብለን እየጠበቅን ነው ጥሩ ውጤት ስል በተፋላሚዎቹ ወገኖች ዘንድ ተቀባይነት ያለው ማለቴ ነው። ምክንያቱም እኛ የድርድሩ አመቻች ብቻ ነን። እስካሁን ከስምምነት እንዳይደረስ እንቅፋት የሆነውን ግን ለመናገር አልፈቅድም። እናም ፕሬዝዳንት ኪርና ተቀናቃኛቸው የተቃዋሚዎቹ መሪ ዶክተር ማቻር አሁን ማምሻውን ጭምር ፊት ለፊት እየተነጋገሩ መሆኑን ነው የኬንያዋ የውጭ ጉዳይ ሚኒስትር መረጃ የሚያሳየው። የደቡብ ሱዳን ተቀናቃኝ ወገኖች መስማማት የተሳናቸው ለሁለት ዓመት ተኩል በሚቆየው ብሔራዊ አንድነት የሽግግር መንግስት ስልጣንን እንዴት እንደሚከፋፈሉ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የዕለቱን አብይ ርዕስ ነበር ያደመጥነው ወደ ትንታኔው መጽሔት እናልፋለን አንድነት ለዲሞክራሲና ለፍትህ ፓርቲ በአገሪቱ የተለያዩ ማዕዘናት በሚገኙ የአመራር አባላቱ ላይ እስርና ድብደባ እየተፈጸመ ነው ሲል እየከሰሰ ነው ይህ የመንግሥት ያለው እርምጃ እንዲቆም ህዝቡ ተጽዕኖ እንዲያደርግም የሚያስችል እርምጃ እንደሚወስድ አስታውቀዋል። ፓርቲው ተፈጽመዋል የሚላቸውን የማሰር ወይም የመደብደብ ድርጊቶች የሚያስተባብል ወይም የሚያረጋግጥ ምላሽ ከመንግሥት ለማግኘት ያደረግነው ጥረት አልተሳካም። የመለስካቸው አማህ ዘገባ ይቀጥላል። አንድነት በሀገሪቱ ላሉት ዘርፈ ብዙ ፖለቲካዊ ችግሮች እስርና ወከባ መፍትሄ አይሆንም የሚል ርዕስ የሰጠው መግለጫ በአብዛኛው የሚዘረዝረው በደቡብ ክልል በወላይታ ስወዶ በአካባቢ አመራር አባላቱ ላይ ሕግ አስከባሪዎች በተገኙበት ስለደረሰው ድብደባ በአማራ ክልል በተለያዩ ስፍራዎች በፖሊስ በኃይል ታፍነው አድራሻቸው እስከ ዛሬ አይታወቅም ስላላቸው የአመራር አባላቱ እንዲሁም በመቀሌ በሚገኝ አንድ ወጣታ አባሉ በፖሊስ መያዝ ነው። መግለጫው የአንድነት የአመራር አባላት በተለያየ ሰበብ ከጅምሩ ጀምሮ ሲታሰሩ እንደነበሩ ያስረዳና የአሁኑን ለየት የሚያደርገው ግን መንግስት አጠቃላይ ፓርቲውን በሚያዳክም መልኩ በሁሉም የሀገሪቱ አካባቢዎች የሚገኙ የአንድነት አባላትን እያሳደደ ይገኛል ብለዋል። በቅርቡ በወላይታ ሶዶ ከተማ የሕግ አስከባሪ ፖሊስ ባለበት ተፈጽሟል የተባለውን ድብደባ የፓርቲው የድርጅት ጉዳይ ኃላፊ አቶ ዘካርያስ የማነ ብርሃን ከመግለጫው እንደዚህ ያንበውታል። በወላይታ ዞን የአንድነት የአመራር አባላት ከፍተኛ የሆነ ድብደባ የተፈጸመባቸው ሲሆን እነዚህም አቶ ማሞ ገሙ የዞኑ የአንድነት ሰብሳቢ፣ አቶ ወኖ መናሳ የዞኑ የአንድነት ድርጅት ጉዳይ ኃላፊ እና አቶ አልታየ አቦቶ የዞኑ የአንድነት የህዝብ ግንኙነት ኃላፊ ይገኙበታል። ደብደባው ከተፈጸመባቸው አንዱ ነኝ ያሉትና የዞኑ የአንድነት ሰብሳቢ አቶ ማሞ ገሙ በጋዜጣዊ መግለጫው ላይ ለተሳተፉ ጋዜጠኞች ምስክርነታቸውን ሰጥተዋል። አዛውንቱ አቶ ማሞ እንደሚሉት ሶስቱም ከአንድ ዓመት በፊት ይህ ፍትሐዊ በሆነ ፍርድ እስር ቤት ትገኛለች ያሏትን የፓርቲያቸውን አባል ጎብኝተው ሲመለሱ ጥቂት ወጣቶች የፓርቲያቸውን የአንድነት ስም እየጠሩ ቢተነኩሷቸውም ምላሽ እንዳልሰጡ የከተማ ፖሊስ አዛዥ ሻለቃ ሌሊሽ ኦፌም በስፍራው እንደነበሩ ወጣቶቹ ሶስቱንም ይደበድቧቸው እንደጀመሩ ያስረዳሉ። በቀኝ በኩል የተቀመጠውን አቶ ወኖ መናሳን መደብደብ ጀመሩ። ኡ አልኩ፣ ሻለቃ እባክህ አስጣሌን ከዚህ አይነት ችግር ብዬ ጮህኩ። እሱን ጥሎ እኔንም ደበደቡ። ሮጠ ወጡ እነሱ። ሻለቃ ገባ። ለምን ትጮኋለ በወረቀት ላይ ከመጮህ ያለፈ ምን ልታመጣ ትችላለህ? ብሎ እኔን ዘለፈኝ። ፀጥ አልኩ። በጣም ተጎድተን ነበረን። ሐኪም ቤትን ሐኪም ቤት ሁሉ ሊያክምን አልቻለም። ሆስፒታል ጤና ጣቢያው እምቢ አለ። ሆስፒታል ወሰደው ተባለ። ሆስፒታል ገባል በጣም ተቆጥቶ ነበረ። የድርጅት ጉዳይ ኃላፊ እራሱን አያውቅም ነበረ። ሆስፒታሉም እስከ ሁለት ሰዓት ከስምንት ሰዓት እስከ ሁለት ሰዓት አላከመም። ስለዚህ ሌሎች ሰዎች መጥቶ የኛ ባህሮች መጥቶ ሌላ ግላክም ቤት ወስቶ አሳከቡት እስካሁን በበሽተኛነት ላይ ነው ያለው። አቶ ማሙ እንደሚሉት እንዲህ ያለ የተጠናከረ ዘመቻ የጀመሩብን አንድነት ፓርቲ በአካባቢው ስር እየሰደደና እየሰፋ ከሄደ ገዢው ፓርቲ ገበናው ይጋለጣል ብሎ ስለሚያምን ነው የተጠናከረ ዘመቻ ነው ጀመሩብን። በንብረታችን ላይ በልጆቻችን ላይ በቤታችን ላይ ያላደረጉት ዘመቻ የለም። ስለዚህ የዓለም ህዝብን አውቁ ፍትህ እንደሌለ፣ ነፃነት እንደሌለ በኢትዮጵያ እኛ ምንም የምናደርግ ሰዎች ከዕድሜያችን አንፃር እንኳን ወንጀል ለመስራት የሚገፋፋን ነገር ያለን ሰዎች አይደለም። ግን ወንጀል የሚሰሩ ማፊያ ቡድን አዘጋጅቶ መደብደብ ማለት ምን እንደሆነ ዓለም እንዲያውቁ እንፈልጋለን። የውላይታ ሶዶ ፖሊስ መምሪያን የስልክ ቁጥር ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ መንግስት የፕሬዚዳንቱን ቢሮ፣ የልዩ ረዳታቸውን ጽህፈት ቤት ቁጥሮች ደጋግመን ብንሞክርም መልስ ልናገኝ አልቻለም። አንድነት በአማራ ክልል ገጥሞኛል የሚለው ችግር ደግሞ ሰፋ የሚል ይመስላል። አቶ ዘካርያስ የማነ ብርሃን ጥቅምት 25 2007 ዓ.ም በምዕራብ አርማጭሆ አብርሃ ጅራ ከተማ የሚገኙ የአንድነት አባላት አቶ አንጋው ተገኝ የአካባቢው የአንድነት ሰብሳቢ፣ አቶ አባይ ዘውዱና አቶ እንግዳው ዋኘው የአካባቢው የአንድነት አመራር አባላት፣ በሌላ በኩል አቶ በላይነ ሲሳይ በመተማ ከተማ የአንድነት ሰብሳቢ፣ አቶ አለባቸው ማሞ በመተማ አባል፣ አቶ አለበል ዘለቀ የወረታ የአንድነት የአመራር አባል፣ ምዕራብ ጎጃም ደጋ ዳሞት ወረዳ ሰብሳቢ አቶ ጥላሁን አበበ የፌዴራል ፖሊሶች የቤታቸውን በር ገንጥለው በመግባት እየደበደቡ ወደ ፖሊስ ጣቢያ እንደወሰዷቸው ከዚያም ወዳልታወቀ ቦታ ወስደው እንደሰወሯቸው ለማወቅ ተችሏል። ከምዕራብ አርማጭሆ መጥተው በጋዜጣዊ መግለጫው ላይ ምስክርነታቸውን የሰጡት ሌላው የአንድነት አባል አቶ አወቀ ብርሃንም በአካባቢያቸው በአንድነት አባላት ላይ ይፈጸማል ያሉትን ግፍ ዘርዝረዋል። ጉዳዩን ለማጣራት ለአማራ ክልል ፖሊስ ኮሚሽን ያደረግነው ተደጋጋሚ የስልክ ጥሪም የማይመለስ በመሆኑ አልተሳካም። በሌላ ጊዜ ምላሽ የምናገኝ ከሆነ ጥረታችን ይቀጥላል። በመቀሌ ስለተያዘው አባሉ ወጣት ሺሻይ አዛናው አንድነት ፓርቲ እንደገለጸው ከሆነ በደህንነት ኃይሎች ከሚሰራበት ስፍራ ከተያዘ በኋላ ወደ ቤት ወስደውት ቤቱን በርብረው ያገኙትን ወረቀት ሁሉ ይዘው በመኪና አፍነው የት እንዳደረሱት አይታወቅም። ይሁንና ቪኦኤ መቀሌ ከሚገኙ ምንጮች ተጨማሪ መረጃ አግኝቷል። ቪኦኤ ከእነዚህ ምንጮች እንደተረዳው ሽሻይ አዛ ነው አሁን በትግራይ ክልል ፖሊስ ኮሚሽን የሚጣሩ እስረኞች ማረፊያ በተሰኝና ከመቀሌ ወጣ ብሎ በሚገኝ ስፍራ ነው። ሰው ሊጎበኘው ባይችልም ምግብና ልብስ እንደሚደርሰውም አረጋግጠዋል። በተያዘበት ወቅትም ምንም አይነት አካላዊ ጥቃት እንዳልደረሰበት ይናገራሉ። ከትግራይ ፖሊስ ኮሚሽንም በተመሳሳይ ምክንያት ምላሽ ልናገኝ አልቻለም። አንድነት ፓርቲ በመግለጫው ላይ እንደጠቆመው እነዚህንና የመሳሰሉትን የመንግሥት እርምጃዎች ህዝብ በሚያሳድረው ተጽዕኖ መቆም አለባቸው፣ በአጠቃላይ የፖለቲካ ምህዳሩ የሚሰፋበትን ብልሃት መፈለግ አለብኝ ይላል። የፓርቲው የህዝብ ግንኙነት ተጠባባቂ ኃላፊ አቶ አስራት አብርሃ። እስረኞች ላይ የፖለቲካ ፓርቲዎች ላይ የሚደርሰውን እንግልት እስር እንዲቆምና ህዝቡ ተጽዕኖ እንዲያደርግ የተለያዩ ሰልፎች እናካሄዳለን። በቅርቡ ትልቅ ህዝባዊ ሰልፍ እንጠራለና የዛ አካል ነው የሚሆነው። ህዝቡ በሰልፍ ወጥቶ በተለያየ መንገድ በስርዓቱ ላይ ተጽዕኖ እንዲያሳድር ነው የምንፈልገው። ስለዚህ ጥሪው ያንን የሚመለከት ነው። በጋዜጣዊ መግለጫው ላይ በቅርቡ ፓርቲው ስላደረገው የአመራር ለውጥና ተከትሎት ስለተነሳው ውዥንብር ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል ኢትዮጵያ በኢቦላ ወደ ተጠቁ የምዕራብ አፍሪቃ ሀገሮች የምታሰማራቸው የሕክምና ባለሙያዎች ስልጠና እየተጠባበቁ እንደሆነ አስታወቀች። ከአንድ ሺህ በላይ የሕክምና ባለሙያዎች የበጎ ፈቃድ አገልግሎት ለመስጠት መመዝገባቸውን አንድ የኢትዮጵያ መንግስት ቃል አቀባይ ማምሻውን ለቪኦኤ ገልጸዋል። ወደ ስድስት መቶ የሚሆኑ መስፈርቱን የሚያሟሉ ባለሙያዎች ስልጠና በመጠባበቅ ላይ ናቸው ብለዋል። የኮሚኒኬሽንስ ጉዳዮች ሚኒስትር ደኤታ አቶ እምነቱ ብላታ ደበላን ሄኖክ ሰማ እግዜር ማምሻውን አነጋግሯቸዋል። እንግዲህ ይህንን በሽታ ለመከላከል ኢትዮጵያ ሁለት መቶ አስር የጤና ባለሙያዎችን ለአፍሪካ ህብረት ለማዋጣት ቃል ገብታለች። በዛው በተገባው ቃል መሰረት የጤና ባለሙያዎች በፈቃደኝነት እንዲመዘገቡ እየተደረገ ነው ያለው እስካሁን ወደ አንድ ሺህ የሚሆን በፈቃደኛ የጤና ባለሙያዎች ለዚህ በጎ ፈቃድ ለመሰማራት ፈቃደኝነታቸውን ገልጸዋል። ከዚህ ውስጥ ወደ ስድስት መቶ የሚሆኑቱ መስፈርቱን የሚያሟሉ ተመዝግበው በተጠባባቂነት ይገኛሉ። በእርግጥ የሚጠበቁ የሚፈለገው ሁለት መቶ አስር ማዋጣት ነው የሚጠበቅብን። ነገር ግን መስፈርቱን የሚያሟሉ ስድስት መቶ የሚሆኑ የጤና ባለሙያዎች በአሁኑ ሰዓት ምዝገባ እና ምልመላውን ጨርሰው ስልጠና በመጠባበቅ ላይ ይገኛሉ። እንግዲህ የጤና ባለሙያዎችን በጎ ፈቃደኛ የጤና ባለሙያዎችን ወደ ምዕራብ አፍሪካ እንደሚያሰማሩ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ገልጸዋል፣ ተናግረዋል። አልፎም የጤና ጥበቃ ሚኒስትሩም እንደዚሁ ከሳምንታት በፊት ይህን ገልጸዋል። እስካሁን ሊሄዱ ያልቻሉበት ምክንያት አለ? ምክንያቱም እንግዲህ አጣዳፊ የጤና ችግር በመሆኑ በፍጥነት ነው የጤና ባለሙያዎች የሙያ እርዳታቸውን እንዲሰጡ ጥሪ እየተላለፈ ያለው። ለምን አልሄዱም? ያው እንግዲህ የሚቀድመው የግድ ስልጠናዎችን ማግኘት አለባቸው። እንደገናም የጤና ባለሙያዎቹንም በበጎ ፈቃደኝነት ለመሄድ የተመዘገቡ ብዙ ቢኖሩም እነሱንም ማጥራት ያስፈልጋል። በተቀመጠው መስፈርት መሰረት የሚያሟሉትን መለየት ያስፈልጋል። ከተጠበቀው በላይ ነው በበጎ ፈቃደኝነት የጤና ባለሙያዎቹ እየተመዘገቡ ያሉት፣ ቅድም እንዳልኩ ወደ አንድ ሺህ ሰዎች እስካሁን በበጎ ፈቃደኝነት ለመዝመት ተዘጋጅተዋል። ከነዚህ ውስጥ ግን በመስፈርቱ መሰረት ስድስት መቶውን ነው መለየት የተቻለው። አሁንም ከስድስት መቶ እንደገና ወደ ሁለት መቶ አስሩን የመለየት ስራ ይሰራል። በዚህ ምክንያት በስራዎች ምክንያት ነው የዘገየው እንጂ በትክክል ቃል አገሪቱ ቃል እንደገባችው ይህንን የማዋጣቱን ስራ ወደ ኋላ የሚባልበት ምክንያት የለም። ግን ስልጠናው ደግሞ የግድ አስቀድሞ መሰብ ስላለበት ለስልጠናዎቹ የሚያስፈልጉ ነገሮች እየተዘጋጁ ነው የቆዩት። አሁን በአጭር ጊዜ ውስጥ ወደ ስልጠናው ይገባሉ። ስልጠናውን ካጠናቀቁ በኋላ በተባለው መሰረት ወደ ዘመቻው ይቀላቀላሉ። ምን ያህል ጊዜ ይፈጃል ስልጠናው? እንግዲህ ስልጠናው በሙያ ደረጃ ነው እንግዲህ ሙያ ባለሙያዎቹ ናቸው በእርግጥ ቁርጥ ያለውን የሚያውቁት ስልጠናው እንደሚሰጥ ስልጠናው ቀን ምን ያህል እንደሚፈጅ እርግጠኛ አይደለው። እንዲያው ምናልባት የሚሰጣቸው ስልጠና ምን አይነት እንደሚሆን ያው ባለሙያዎቹ በዝርዝር የሚያውቁት ቢሆንም እንግዲህ እነኚህ ሕክምና ባለሙያዎች የራሳቸውን ጤንነት ሊጠብቁ የሚችሉበት በቂ ስልጠና ይሰጣቸዋል ወይ የሚል ጥያቄ እንግዲህ ይነሳል። ይህም የሚነሳው በምዕራብ አፍሪካም የህክምና እርዳታ ለመስጠት የሄዱ የዩናይትድ ስቴትስ ዜጎችን ጨምሮ የሌሎች ሀገር ዜጎችም የሀገሪቱ ሐኪሞችም ሲታመሙ ይታያል እና ራሳቸውንም ለመጠበቅ የማህበረሰቡንም ጤና በአጠቃላይ ለማስጠበቅ ነው። እንደዚህ አይነት ስልጠናዎች ላይ ጥያቄ የሚነሱት ሰው ምን አይነት ስልጠና ነው የሚሰጣቸው? ይሄ ስልጠና እንግዲህ መግለጫ ተሰጥቶበታል። በዚህ በበሽታ በመከላከሉ አስመልክቶ ሁለት ሀገራዊ አደረጃጀቶች ተፈጥረዋል። አንደኛው የብሔራዊ ግብረ ኃይል አለ በክቡር ምክትል ጠቅላይ ሚኒስትሩ በአቶ ደመቀ የሚመራ። ሌላው ደግሞ በክቡር ዶክተር ከሰተ ብርሃን የሚመራው በጤና ጥበቃ ሚኒስትሩ ማለት ነው የቴክኒካል ኮሚቴ አለ። እነኚህ አደረጃጀቶች ስለ በሽታው መከላከል አገር ውስጥ ስለምናደርገው መከላከል እና ከሀገር ውጭም ስለምናደርገው አስተዋጽኦ ሰፋ ያለ ማብራሪያ ሰጥተዋል። ትልቅ ትኩረት ተሰጥቶት ነው በዚህ ዘመቻ ላይ የምንሰማራው። በዚህ ዘመቻ ላይ ለመሰማራት የሚያበቃን ብቁ የሚያደርግ በቂ ስልጠና በሀገር ውስጥ እንደሚሰጥ፣ ሌሎችም ተባባሪ አካላቶችም በዚህ ስልጠና ላይ ከጤና ጥበቃ ጋር ተባብሮ እንደሚሰሩ በዋንነት የሀገራችን የጤና ጥበቃ ሚኒስትር የሚሰራው ስራ እንዳለ ሆኖ በዓለም አቀፍ ያሉት ተሞክሮዎችም ተቀምረው ወይም በሽታ ለመከላከል ምን መሰራት እንዳለበት የዓለም አቀፍም ተሞክሮ እስካሁን ያሉት በልምድነት ተወስዶ ነው ስልጠናው የሚሰጠው። በባለሙያዎቹ በኩል ምንም አይነት ስጋት የለም የሚል ነው ያላቸው። ነገር ግን ሕዝብ ሊሰጋ ሊጠራጠር ስለሚችል ያም ብዥታ ለማጥራት የግንዛቤ ማስጨበጫ ስራዎች እና ስለ በሽታው መከላከል እየተደረጉ ያሉ ቅድመ ጥንቃቄዎችን በየጊዜው መንግስት መግለጫ በተለይ ጤና ጥበቃ ሚኒስቴር እና በስሩ የተዋቀሩት አደረጃጀቶች በየጊዜው መለ መግለጫ እየሰጡ ነው። ለዚህ ወደ ዘመቻው ግንባር የሚሄዱትን ጀግኖች ባለሙያዎቻችን ቅድመ ጥንቃቄውን በተሟላ መልኩ ስልጠናውን ወስዶ ጥንቃቄ የሚያደርጉ ነው። ሊመዘገቡ እና ሊዘምቱ የሚመጡት ምንም አይነት ፍርሃት በፊታቸው ላይ የማይነበብ ይህን በሽታ ለመከላከል የሚያስፈልጉ ጥንቃቄዎችን በሙሉ ማድረግ እንደሚችሉ ነው እየገለጹ ያሉት እና በባለሙያዎቹ በኩል ምንም አይነት ስጋት የለም። ግን በህዝቡ ዘንድ ያለውን ጥርጣሬ ወይም ስጋት ግን ለማጥራት ተከታታይነት ያለው መግለጫዎች እንደገና ግንዛቤ ማስጨበጫ ስራዎች ይሰራሉ። አቶ እውነቱ ብላታ ደበላ የኢትዮጵያ የኮሚዩኒኬሽንስ ጉዳዩ ጽህፈት ቤት ሚኒስትር ዴኤታ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ለምሽቱ ወደ መጨረሻው የመጽሔት ርዕስ እንሸጋገራለን። ከኤርትራ መንግሥት አንዳችም የመሳሪያ ድጋፍ እንደማያገኝ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አስታውቋል። የድርጅቱ የውጭ ጉዳዮች ኃላፊ አብዲራህማን ማህዲ ለቪኦኤ በሰጡት መግለጫ የተባበሩት መንግሥታት ድርጅት የኤርትራና የሶማሊያ ቃኝ ቡድን በቅርቡ ያወጣው ሪፖርት መሠረተ ቢስ ነው ብለዋል። ባልደረባችን ተወልደ ወልደ ገብርኤል ያነጋገራቸው አብዲራህማን ማህዲ የእርሳቸው ግንባር ኦብነግ ከአልሻባብ ጋር ጠላት መሆናቸውንና መዋጋ የሚዋጉ መሆናቸውን አመልክተዋል። አልሻባብ ከኦብነግ ጋር ይዋጋል፣ አባሎቻችንን ይገላል፣ ያሳድዳል፣ የመከላከያ ኃላፊያችንን ገድሏል። እኛ ዲሞክራሲያዊ ድርጅት እንደሆንን ስለሚያምኑ ይወጉናል፣ አንዳችም ግንኙነት የለንም። የሶማሊያን ፌዴራል መንግስት ትደግፋላችሁ ወይ ተብለው የተጠየቁት አብዲራህማን መሀዲ ሲመልሱ በጣም እንደግፋለን። የሶማሊያን ሪፐብሊክ መመስረት ደግፈናል። ለሽግግር መንግስቱን መመስረት ድጋፋችንን ሰጥተናል። ጠቅላይ እዛችሁን ወደ ሞቃዲሾ ስለማዛወራችሁ ዓለም አቀፉ ቃኝ ቡድን አመልክቷል ተብሎ የተጠየቁት የኦብነግ የውጭ ግንኙነቶች ኃላፊ አብዲራህማን አባባሉን ብስለት የሌለውና መሠረት ቢስ ነው ብለውታል። በሺዎች የሚቆጠሩ ታዋጊዎች አሉት ያሉትን ኃይላቸውን ወደ ሞቃዲሾ መውሰድ በተጨባጭ የማይቻል ነው፣ እዚያው ኦጋዴን ውስጥ ነው የምንገኘውም የምንዋጋውም ብለዋል። ከኤርትራ መንግስት የመሳሪያ ድጋፍ ታገኛላችሁ ተብሎ የቀረበላቸውን የቀረበባቸውን ክስም አቶ አብዲራህማን አስተባብለዋል። እኛ ከኤርትራ ጋር የምንጋራው ድንበር የለንም። እንዴት ነው ከኤርትራ መሳሪያ የምናገኘው? የሺህ ኪሎ ሜትሮች ርቀት አለን። በመካከላችን ሌሎች ግዛቶችም አሉ። ከኤርትራ ምንም መሳሪያ አናገኝም። አፍሪካ ውስጥ የመሳሪያ ችግር የለም። በሚሊዮኖች የሚቆጠር መሳሪያ እዚህም እዚያም አለ። ከየትም እንገዛዋለን ብለዋል አብዲራህማን። ኤርትራ ከዓለም አቀፉ ቃኝ ቡድን ጋር አልተባበርም በሚል የቡድኑን እድሜና ጥሎትም የነበረውን ማዕቀብ ጊዜ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በቅርቡ ወደ አንድ ዓመት ለሚሆን ጊዜ ማራዘሙ ይታወሳል። የኦጋዴን ነፃ አውጪ ግንባር የሚባል ድርጅት የለም ያከተመለት ነው ሲል የኢትዮጵያ መንግስት በቅርቡ ለቪኦኤ መግለጫ ሰጥቶ ነበር። የኦብነግ መሪዎች ደግሞ ይህንን ለማሳየት የኢትዮጵያ መንግስት ነፃ ጋዜጠኞች ወደ ክልሉ ገብተው እንዲፈትሹ ይፍቀድ ሲሉ ይሞግታሉ። ዓለም አቀፉ ማህበረሰብ በእኛ ላይ ብቻ ሳይሆን በኢትዮጵያ ህዝብ ላይ ጀርባውን አዙሯል ሲሉ አብድራህማን ማሀዲ ቅሬታቸውን በዚሁ ቃለምልልስ ላይ ገልጸዋል። የዜናና የዘገባዎች ክፍለ ጊዜን እናጠናቀናል። አድማጮች አሁን የአሜሪካ መዝናኛ ክፍለ ጊዜ ይቀጥላል። አርባ ስምንተኛው ዓመታዊ የካንትሪ ሙዚቃ የሀገረሰብ ሙዚቃን ብለው ማኅበር ማህበር ሽልማት ከትናንት በስቲያ ማታ በስልቱ መዲና ናሽቪል ቴኔሲ ተከናውኗል። ደማቅ በሆነው ስነ ስርዓቱ በየአመቱ በጉጉት ስለሚጠበቀው ምሽትና ስለ ሽልማቱ አሸናፊ ሙዚቃው ከዋክብት ሜሪ ሞርኒንግ ስታር ቀጣዩን አጠናክራለች። በትናንትናው ምሽት ዝግጅታችን መጠነኛ የቴክኒክ ችግር ስለነበረ ተስተካክሎ የተዘጋጀው ነው። ቀጥሎ የሚቀርበው ትዝታ በላቸው ነች አዘጋጀችው። ኦቶማቲክ የተሰኘውን የሚራንዳ ላምበርት ሙዚቃ ነው የሰማ ነው። ሲንግል ኦፍ ደ የር ወይም የአመቱ ነጠላ ዜማ በሚለው የሽልማት ዘርፍ ለ30 ዓመቷ የካንትሪ ሙዚቃ ኮከብ ሚራንዳ ላምበርት ሽልማት ያስገኘ ነው። ሚራንዳ በዚህ ዓመት በዘጠኝ የሽልማት ዘርፎች ለአሜሪካ አገረሰብ ጨዋታ ሽልማቶች ታጭታ አምስቱን አግበስብሳለች። ሌላው ሽልማቷ አልበም ኦፍ ደ የር የአመቱ አልበም በሚለው ዘርፍ ሲሆን ተወዳጁን ሉክ ብራይነን ዴሪክ ብለንቲንና የካንትሪ ሙዚቃ አንጋፋ አቀንቃኝ ሪባ ማክንታይርን ጭምር ቀድማለች። ሽልማቱን በተቀበለችበት ጊዜም ለሌሎች የካንትሪ ሙዚቃ እንስት ድምፃውያንና ደራሲያን አርአያ ስለመሆን አውስታለች። የምናገረው ጠፍቶኛል እዚህ መቆሜን ይህ ህይወቴ የኔ መሆኑን ይህ የምወደው ስራ እኔን የሚያበላኝ መሆኑን ራሱ ማመን አልቻልኩም። የሙዚቃዬን አፍቃሪዎች እጅግ አመሰግናለሁ። በምወደው ስነ ጥበብ እየተደሰትኩ እንዳስደሰታችሁ እግዚአብሔር ስለፈቀደ አመሰግናለሁ። ለእንስት የካንትሪ ድምፃውያን አርአያ መሆን ነው ምኞቴ፣ አመሰግናለሁ። የአመቱ የካንትሪ ሙዚቃ በሚለው የሽልማት ዘርፍ ደግሞ ኬሲ መስግራፍ አስር ተወዳጅ ዜማዎቿ በተካተቱበት ፎሎ ዩር አሮ በተባለው አልበሟ አሸናፊ ሆናለች። ሽልማቱን ስትቀበል የካንትሪ ሙዚቃን ማለትም የአሜሪካ አገረሰብ ዜማዎችን ሕዝብ ለምን እንደሚያፈቅረው ግምቷን ተናግራለች። ኦማይ በጣም የሚገርም ነው። ይህ ሽልማት ለካንትሪ ሙዚቃ ምን ማለት እንደሆነ ታውቃላችሁ። ለሽልማቱ በጣም ክብር ይሰማኛል። በነገራችን ላይ ሙዚቃውን የደረስ ነው ከብራንድ ክላርክ እና ከሼን ማክ አንትሌ ጋር ነው አብረን ስለሰራን፣ አመሰግናችኋለሁ። የካንትሪ ስልት የሚወደደው እውነተኛ ታሪክ ላይ ተመርኩዞ የደስታ የፍቅርም የሀዘንም የቅራኔም ታሪክ ስለሚያጋራ ነው። አመሰግናችኋለሁ። ወዳችኋለሁ። ማሙድ Mine በዚህ ማይን ውድ ቢዩ በሚለው ዜማው የአመቱ ድምፃዊ ሽልማት ያገኘው ደግሞ ብሌክ ሸልተን ነው። ማለትም የሚራንዳ ላምበርት ባለቤት ሁለቱ በጋራ ስድስት ሽልማቶችን ሰብስበው ወደ ቤታቸው አመሩ ማለት ነው። ሸልተን በዚህ የሽልማት ዘርፍ ሲያሸንፍ አምስተኛ ጊዜው ነው። ዛሬ ማታ ይህን ሽልማት ከማግኘት በላይ ልንደሰት አልችልም። ይህ ለእኔ ብዙ ትርጉም አለው። ለቤተሰቤ በመላ ታላቅ ምሽት ነው። በዚህ አጋጣሚ ለዋርነር ብራዘርስ ሬከርድስ፣ ለስታርስ ትራክና ለባለቤት ሚራንዳ ላምበርት እንዲሁም የአሜሪካን ሀገረሰብ ሙዚቃ ለሚያጫውቱ ራዲዮ ጣቢያዎችና አድማጮቹ ምስጋና አቀርባለሁ። ከትላንት በስቲያ ማታው ዓመታዊ የካንትሪ የአሜሪካ ሀገረሰብ ሙዚቃ ልዩ ልዩ ዘርፎች ሌሎችም ድምፃውያን ያሸነፉ ሲሆን ተወዳጁና የጥንቱ የጠዋቱ ቬኒስጌል ለካንትሪ ሙዚቃ እድገት ባበረከተው ታሪካዊ አስተዋጽኦ ተሸልሟል። ካሁን ቀደም ከሱ ሌላ ሽልማቱን ያገኘው ከዓመታት በፊት በሞት የተለየው ጆኒ ካሽ ነው። Uh, a lot of you may not know who Irving Waugh was. አዳራሹን በአይኔ ሳማትር ብዙ ወጣቶች እንዳላችሁ ተመለከትኩኝ። ከእናንተ ውስጥ አብዛኞቻችሁ እርቪን ዋን ማን እንደሆነ ላታውቁ ትችላላችሁ። ዘጠና አራት ዓመት እስከሆነው ድረስ በታላቅነት የኖረ ሰው ነው። ካንትሪ ሚውዚክ አዋርድ በቴሌቪዥን ለመቅረብ የበቃው በእርሱ አማካይነት ነው። የዓመቱ አዝናኝ በሚለው የሙዚቃው ዘርፍ ያሸነፈው ደግሞ ሉክ ብራይን ነው። ዋንጫ ካስገኝለትና በብዙ ሚሊዮኖች እየተጨበጨበ ካለው ክራሽ ማይ ፓርቲ ከተባለው አልበሙ ዳትስ ማይ ካይንድ ኦፍ ናይት ጋር እተዋቸዋለሁ። Rolling on 35s, a girl by my side. You got that suntan, skirt and boots. Waiting on you to look my way and scoop your little hot self over here. Girl, hand me another beer, yeah. All them other boys wanna wind you up and. Take አድማጮቻችን ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። በ25 እና በ31 ሜትር ባንድ እንዲሁም ናይልሳት ላይ ነው የምታገኙን። ተከታዩ ዝግጅት አፍሪካ በጋዜጦች ይሆናል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አንድ ስድስተኛውን የኢትዮጵያ መሬት የማልማት እቅድ ወጣ፣ ብሪታንያ ለኢትዮጵያ ፖሊስ ከምትሰጠው እርዳታ ቀነሰች፣ የዲቪሎተሪ በኢትዮጵያ የቻይና ፕሬዚዳንታዊ ልዑካን ህገወጥ የዝሆን ጥርስ ሸምተዋል ተባለ፣ የሚሉት ርዕሶች ነው ዛሬ የምንመለከተው። ኢትዮጵያ በ16 ዓመታት ውስጥ ከሀገሪቱ መሬት አንድ ስድስተኛ የሚሆነውን ለማልማትና በአዲስ መልክ ዛፎችና አዝርዕት ተተክለው አረንጓዴ እንዲሆኑ ለማድረግ እንዳቀደች ዘ ጋርዲያን ድረገጽ ዘግቧል። ድረገጹ ቀጥሎም ከ15 ዓመታት በፊት ትግራይ ውስጥ አብርሃ ወአጽብሃ አካባቢ ያሉት መንደሮች አስከፊ ደረጃ ላይ ደርሰው ስለነበረ ሰው አልባ ሊሆኑ ተቃርበው እንደነበር ይገልጻል። ኮረብታዎቹ ተራቁተው ህብረተሰቡም አንድ የድርቅ ሌላ ጊዜ ደግሞ ጎርፍ ይፈራረቅበት ነበር። መሬቱ እየተሸረሸረና እየተጠራረገ በመሄድ ባዶ ቀርቶ ነበር። ህዝቡም የምግብ እርዳታ ጥገኛ ለመሆን ተገዶ ነበር። አሁን ግን የአብርሃ ወአጽብሃ አካባቢ ፈጽሞ ተለውጧል። ሊከተል የነበረው መቅሰፍትም ተወግዷል፣ ይላል ጋርዲያን ድረገጽ ላይ የወጣው ጽሑፍ። አካባቢውን መልሶ የማልማት ተግባር የተፈጸመው በጥቂት ዓመታት ውስጥ ከመሆኑም በላይ ብዙ ወጪ አላስፈልገውም። በብዙ ሚሊዮኖች የሚቆጠሩ ዛፎችና የጫካ ችግኞች ተተክለዋል። ደርቀው የነበሩ የውሃ ጉድጓዶች እንደገና ሞልተዋል። መሬቱም በጥሩ ሁኔታ ይገኛል። በኮረብታዎቹ ጥግና በሸለቆዎቹ የፍራፍሬ ዛፎች በቅለዋል። ይላል ጋርዲያን ላይ የወጣው ዘገባ በትግራይ አብርሃ ወአጽብሃ አካባቢ የታየውን ማኅበረሰቦች ተባብረው ያካሄዱት የማልማት ተግባርን እንደ አርአያ በመውሰድ በአንድ ስድስተኛው የሀገሪቱ ክፍሎችም ለማከናወን ፕሮግራም እንደተያዘ አንድ ስድስተኛ የተባለው ቦታም የኢንግላንድንና የዌልስን ያህል ስፋት እንዳለው ዘገባው ጠቁሟል። ትግራይ ውስጥ ከ224,000 በላይ ሄክታር መሬት ለማልማት እንደተቻለ የገለጸው ጋርዲያን ይህ ተመክሮ ደረቅ መሬትን የማልማት ተግባር በአጭር ጊዜ ሊከናወን እንደሚችል ያሳያል ይላል። ትግራይ በአሁኑ ወቅት ከአስር ዓመታት በፊት ከነበረችበት ጊዜ የበለጠ አስተማማኝ ምግብ አላት ሲሉ ዋሽንግተን ያለው የዓለም ሀብቶች ተቋም ሰራተኛ ክሪስ ሬጅ መግለጻቸውን ጋርዲያን ጠቁሟል። ትግራይ ውስጥ ዝናብ መሬቱን ጠራርጎ እንዳይወስድና እንዳይሸረሸር ለመከላከል ብዙ ኪሎ ሜትር የሚሆኑ እርከኖችና አነስተኛ ግንቦች ሰርተዋል። ሰፋፊ መሬቶች በራሳቸው እንዲያገግሙ ሲባል ታጥረዋል። ችግኞችም እየተተከሉ ነው። ትግራይ ውስጥ የተራቆቱ መሬቶችን ለማልማትና መልሶ ለማቋቋም የተደረገው ጥረት ስፋት ሲታይ በዓለም ደረጃ ተወዳዳሪ የለውም። የትግራይ ሕዝብ ከቅርብ ዓመታት ወዲህ የተራቆተውን መሬት ለማስተካከል የቆፈረው መሬትና ያደቀቀው አለት ግብፃውያን ፒራሚዶችን ለመገንባት ሲሉ በብዙ ሺህ ዓመታት ውስጥ ካደረጉት የበለጠ ሳይሆን አይቀርም ሲሉ ክሪስ ራዥ መናገራቸውን ጋርዲያን ላይ የወጣው ዘገባ ጠቅሷል። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ማንኛውም ጉልበት ያለው የገጠር ነዋሪ ውሃ ለማቆር የሚያስፈልግ ጉድጓድ ለመቆፈር እርከንና ሌሎች መሰል ተግባሮችን ለማከናወን የሶስት ወራት አገልግሎት እንዲሰጥ ይደረግ ነበር። ከጊዜ በኋላ በአመት አርባ ቀናት አሁን ደግሞ በአመት 20 ቀናት እንዲያገለግሉ ይደረጋል ሲል ጋርዲያን ድረገጽ አስነብቧል። ዘ ቴሌግራፍ የተባለው የብሪታንያ ጋዜጣ በበኩሉ ብሪታንያ የኢትዮጵያን የፖሊስ ኃይል ለመርዳት ከምታቀርበው የ27 ሚሊዮን ፓውንድ መርሃ ግብር አብዛኛውን አግዳለች ይላል። የፕሮግራሙ መሰረዝ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት ካወጣው ዘገባ ጋር እንደተጋጠመ ጋዜጣው ጠቅሷል። የአምነስቲው ዘገባ የኢትዮጵያ የጸጥታ ኃይሎች የፖለቲካ ተቃውሞን ለማፈን ግድያና ስቆቃ ያካሂዳሉ አስገድዶ የመድፈር ተግባርም ይፈጽማሉ ይላል። ብሪታንያ በሶስት ዓመታት ጊዜ ውስጥ ለኢትዮጵያ የአንድ ቢሊዮን ፓውንድ እርዳታ ሰጥታለች። ሰባ ሚሊዮን ፓውንድ የሚሆነው ለመልካም አስተዳደርና ለጸጥታ ጉዳይ የሚውል ነው። መንግስትን የሚቃወሙ ሰዎች የገቡበት አልታወቀም። አይናቸው የታወረ ሰዎች እንዳሉና የመንግሥት ባለሥልጣኖች ሴቶችን በህብረት ይደፍራሉ፣ በጋለ ከሰልም ያቃጥላሉ የሚል ክስ ለአምነስቲ ደርሶታል ይላል ጋዜጣው። ከየመን ተጠልፈው ስለተወሰዱት የብሪታንያ ዜጋ አቶ አንዳርጋቸው ጽጌ ደህንነትም ስጋት እንዳለ ጋዜጣው ያወሳል። የብሪታንያ የዓለም አቀፍ የልማት መስሪያ ቤት ግን ውጡን የተሰረዘው የወጣበትን ገንዘብ ያህል ጥቅም ስላላስገኘና በጊዜ ያለመድረስ አደጋ ስለገጠመን ነው የሚል መልስ ሰጥቷል። መስሪያ ቤቱ አያይዞም የውጡን መሰረዝ ከሰብአዊ መብት ረገጣ ክስ ጋር ፈጽሞ የሚያያይዘው ነገር የለም ውጡኑን የመሰረዝ ውሳኔ የተወሰደው የአምነስቲ ኢንተርናሽናል ዘገባ ከመውጣቱ በፊት ነው ሲል ማስረዳቱን ቴሌግራፍ የተባለው ብሪታንያ የሚታተም ጋዜጣ ዘግቧል። ዎል ስትሪት ጆርናል የተባለው አሜሪካ የሚታተም ጋዜጣ ደግሞ የዚህ ዓመቱ የ30 ቀናት የዲቪሎተሪ ማመልከቻ ማስገቢያ ወቅት የሚያበቃው ነገ ቅዳሜ እንደሆነ ገልጿል። የዩናይትድ ስቴትስ መንግስት በየአመቱ በዓለም ደረጃ አምሳ ሺህ ለሚሆኑ ሰዎች የሎተሪ እድል በመክፈት ዩናይትድ ስቴትስ ገብተው እንዲኖሩ የመኖሪያ ፈቃድ ይሰጣል። ኢትዮጵያን ለመሳሰሉ በአሜሪካ ብዙ ተወላጆች ለሌሏቸው ሀገሮች እድል ይከፍታል ይላል። የዲቪ ሎተሪ ማመልከቻ የሚገባው በኢንተርኔት ብቻ በመሆኑ የኢንተርኔት ተደራሽነት ብዙም ባልሰረጸባት ኢትዮጵያ ለኢንተርኔት ካፌዎች ብዙ ትርፍ ሊያስገኝላቸው ችሏል። የኢትዮጵያ ፖስታ ቤትም ጥሩ ትርፍ እያገኘበት ነው። ለእያንዳንዱ የማመልከቻ አገልግሎት አስር ብር ወይም አምሳ ሰባት ሳንቲም ያስከፍላል። ፀሐይ ወንድሙ የተባሉ አምስት ኮምፒውተሮች ያሉበት የኢንተርኔት ሱቅ አላቸው። በመደበኛ የሚያስከፍሉት ለአምስት ደቂቃ አንድ ብር ሲሆን በዲቪ ሎተሪ ወቅት ግን እጥፍ አስከፍላለሁ ማለታቸውን ጋዜጣው ጠቅሷል። የዩናይትድ ስቴትስ መንግሥት ለዲቪ እጣ ለማመልከት አያስከፍልም የኢትዮጵያ ፖስታ ቤት ግን ያተርፍበታል። ከአራት ዓመታት በፊት ከዲቢ ሎተሪ ማመልከቻ አገልግሎት የሁለት ሚሊዮን ብር ትርፍ አግኝቶበታል ሲል ዎል ስትሪት ጆርናል ጋዜጣ አስነብቧል። ኒውዮርክ ታይምስ ጋዜጣ ላይ የወጣ ዘገባው በበኩሉ የቻይና ፕሬዚዳንታዊ ልዑካን በአፍሪቃ ጉብኝታቸው ወቅት በህገወጥ የዝሆን ጥርስ ግብይት ውስጥ እንደገቡ መታወቁን ጠቁሟል በኢኮኖሚዋ ትልቅነት ከዓለም ሁለተኛውን ቦታ የምትይዘው ቻይና ፕሬዚዳንት ሺጂንፒንግ ባለፈው ዓመት ግንቦት ወር ላይ ታንዛኒያን በጎበኙበት ወቅት በቻይና የመንግሥትና የንግድ ባለሥልጣኖች ታጅበው ነበር የሄዱት ዋናው መሠረቱ ለንደን የሆነው የአካባቢ ጥራትና እንክብካቤ መርማሪ አገልግሎት ባወጣው አዲስ ዘገባ መሠረት የልኡካኑ አባላት የፕሬዝዳንቱን ጉብኝት ብዙ ህገ ወጥ የዝሆን ጥርስ ለመግዛት ተጠቅመውበታል። ባለሥልጣኖቹ የገዙት የዝሆን ጥርስ ከፍተኛ ብዛት ያለው ከመሆኑም የተነሳ ታንዜንያ ውስጥ የአንድ ኪሎ ግራም የዝሆን ጥርስ ዋጋ በእጥፍ ኑሮ 700 ዶላር ደርሶ እንደነበር ዘገባው ያወሳል። በመሠረቱ የቻይናው ፕሬዚዳንት ታንዜንያ ከመግባታቸው ሁለት ሳምንታት በፊት በብዙ ሺ የሚቆጠሩ ህገወጥ በሆነ መንገድ የተገደሉ ዝሆኖች ጥርስ ሲሸምቱ እንደሰነበቱ የተገዛው የዝሆን ጥርስም በዲፕሎማሲያዊ ጥቅሎች ታሽጎ በፕሬዚዳንቱ አይሮፕላን እንደተላከ ያጋለጠው የአካባቢ ጥራት መርማሪ ቡድን የታንዛኒያን ዝሆኖችን የሚያከትም የወንጀልና የሙስና ተግባር ነው ብሏል። ዘገባው ትላንት ሐሙስ ነው የወጣው። ሱሌማን ሞቺዋ የተባለ ህገወጥ በሆነ መንገድ የዝሆን ጥርስ የሚሸጥና የሚያዘዋውር ሰው የቻይናው ፕሬዚዳንት እዚህ በመጡበት ወቅት አጃቢዎቻቸው ከእኛ የገዙት በብዙ ኪሎዎች የሚቆጠር የዝሆን ጥርስ በአይሮፕላናቸው ተልኳል ሲል በመርማሪው ቡድን ካሜራ በድብቅ በተነሳ ቪዲዮ እንደታየ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ያወሳል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች አሁን አንድ ልዩ ዘገባ ይሆናል የምናሰማችው የተባበሩት መንግስታት ድርጅት በዓለም ዙሪያ የሚገኙ አስር ሚሊዮን ዜግነት የሌላቸው ሰዎችንና ከዚሁ ጋር አብሮ የሚሄደውን መብት ለማገዝ በማህበረሰብ መገናኛ ብዙሀን አማካይነት አይቢሎንግ በሚል መሪ ቃል ቃል አዲስ ዘመቻ ጀምሯል። ክሪስቲን ሮቢ ከዳካር ያደረሰችን ዘገባ አፍሪካ ውስጥ ዜግነት የሌለው ማለት ምን ማለት እንደሆነና የተባበሩት መንግስታት ድርጅት ችግሩን እንደ ኤሮፓውያን አቆጣጠር በ2024 ዓ ም እንዴት ማስወገድ እንደሚቻል ያቀረበውን ሀሳብ ይመለከታል። ዘገባው ሰሎሞን ክፍሌ ያቀርበዋል። የችግሩ ሰለባዎች አብዛኞቹ ሲወለዱም ዜግነት የሌላቸው ሰዎች ናቸው። ይሄ ምን ማለት ነው? ወላጆቻቸው ቀድሞም ቢሆን ወይም ዜግነት አልነበራቸውም አሊያም ዜግነታቸውን አጥተዋል ማለት ነው። አንዳንድ ሰዎች ዜግነታቸውን የሚያጡት ከጋብቻ ፍቺ በኋላ ነው። ሌሎች ደግሞ ዜግነታቸውን የሚያጡት በግጭቶች ምክንያት ከሀገራቸው ከተሰደዱ በኋላ ነው። የልደትና ጋብቻን የመሳሰሉ ሰነዶች በተፈጥሮ አደጋና በጦርነት ወቅት ሊወድሙ ይችላሉ። የአንዳንድ ሀገር ሕጎች ደግሞ ለስደተኞች ወይም ለልጆቻቸው በሚኖሩበት ሀገር ዜግነት የማግኘት ሁኔታን በእጅጉ ውስብስብ ያደርጉባቸዋል በምዕራብ አፍሪካ ለምሳሌ አንድ ሚሊዮን የሚጠጉ ሰዎች ዜግነት የላቸውም ወይም ዜግነታቸውን የማጣት አደጋ ላይ ናቸው ይላል የተባበሩት መንግስታት ድርጅት እነዚህም በብዛት ያሉት በአይቮሪ ኮስት ነው ማን ነው የአይቮሪ ኮስት ዜግነት ያለው የሚለው ጥያቄ ከዚህ ቀደም ለሁለት የእርስ በርስ ግጭቶች መቀስቀስ ምክንያት መሆኑ ይታወቃል የአካባቢው የዩኤንኤችሲአር ማለትም የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ምክትል ተጠሪ ማቲስ ለሩት ሲናገሩ ለዚህ ሁሉ ችግር ከፍተኛውን ሚና የሚጫወተው ስደት ነው ብለዋል። ምዕራብ አፍሪቃ ብዛት ያለው ሕዝብ ከሚንቀሳቀስባቸው የዓለም አካባቢዎች አንዱና ትልቁ ነው። በታሪክም በዚያ የዓለም አካባቢ ሰዎች በብዛት እንደሚንቀሳቀሱ ይነገራል። የቅርቡን እንኳ ሁኔታ ብናይ ከማሊ፣ ከናይጄሪያና ከማዕከላዊ አፍሪካ ሪፑብሊክ የሸሹ ስደተኞች በብዛት የጎረፉት ወደዚያ ነው ነበር ያሉት። አክለውም ከስደተኞቹ አብዛኞቹ ደግሞ የዜግነት ማረጋገጫ ሰነድ ማቅረብ አልቻሉም። በነገራችን ላይ ስደተኞቹ ብቻ ሳይሆኑ በአጠቃላይ የሚፈልሱ ሰዎች ሕጉ የሚደግፋቸው አይነቶች አይደሉም ብለዋል ለሩት። በርካታ ሀገሮች ዜግነት የሌላቸውን ሰዎች የሚቆጥሩበት ዘዴ ስለሌላቸው ደግሞ የችግሩን ትክክለኛ ግዝፈት ማወቅ ያስቸግራል። ኢማኑኤል ሚቴ በዩኤንኤችሲአር የአካባቢው ደህንነት ጥበቃ አንጋፋ መኮንን ናቸው። እነዚህ ሰዎች ከሕግ አንጻር ከታየ በሕይወት ያሉ ጣረሞቶች ናቸው ብለዋል። አንድ ዜግነት የሌለው ሰው ብሔራዊ መለያ የሆነውን ሕጋዊ ሰነድ ማቅረብ ስለማይችል አንዳንድ መብቶችን ያጣል። ትምህርት ቤት መግባት አይችልም። ልጅ ካለው ደግሞ የልደት ሰርቲፊኬት ማውጣት አይፈቀድለትም። የጋብቻ ውሉንም ማስመዝገብ አይችልም። ለአሰሪው ወይም ለቤት አከራዩ ማቅረብ ቢፈልግ በአጠቃላይ አነጋገር፣ ዜግነት የሌለው ሰው ምንም መብት የለውም ካሉ በኋላ እነዚህን ችግሮች ደግሞ ሕዝብ እንዳያውቅ ተደርጎ በድብቅ ተይዘው ቆይተዋል ሲሉ አስረድተዋል ያ ዜጋ አልባ ግለሰብ በዛች ባረፈባት ሀገር ከሌሎቹ ማኅበረሰብ አባላት ጋር ስለሚኖር የተሰወር አይደለም። የሚደርስበት ፍዳ ግን ስውር ነው ሲሉ ኢማኑኤል ሚቴ አብራርተዋል። በዚህ የሶሻል ሚዲያ ቁልፍ የሆነው የተባበሩት መንግስታት ስትራቴጂም ዜግነት የሌላቸው ሰዎች መኖራቸውን ለሕዝቡ ግንዛቤ ማስጨበጥ ነው ሲሉ አስረድተዋል። ዜግነት ከሰው ልጆች መሠረታዊ መብቶች አንዱና ዋናው ነው። የዓለሙ ድርጅት በዚህ አጋጣሚ የሚያቀርበው ጥሪም ሀገሮች ከዚህ ቀደም የወጡ ዓለም አቀፍ ድንጋጌዎችን እንዲያጸድቅ ነው። እነርሱም ዜግነት የሌላቸውን ሰዎች መብቶች አክብሩ፣ ለዜግነት የለሽነት የሚያበቁ ችግሮችን ማስወገድ የሚችሉ እርምጃዎችን ውሰዱ የሚሉ ናቸው። እርምጃዎቹ የልደት ምዝገባን ማሻሻልና ወላጆች ዜግነታቸውን ለልጆቻቸው ማስተላለፍ የሚያስችላቸው መሆናቸውን ያካትታሉም ብሏል። እነዚህ ዓለም አቀፍ ሁለት የሰብአዊ መብቶች ድንጋጌዎች እያንዳንዳቸው ከሃምሳ ዓመታት በላይ የቆዩ ናቸው። ተግባራዊ ለማድረግ ደግሞ ቀላል በመሆኑ የሮኬት ሳይንቲስት መሆን አያስፈልግም። የፖለቲካ ፍላጎት ውስጥ ካለ ችግሩ ሊወገድ ይችላል ሲሉ የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽኑ ባለሥልጣናት ተማጽነዋል። የሰሞኑን የአሜሪካ ፖለቲካ ግለት የሚመለከት ዘገባ ተከታዩ ይሆናል። ፕሬዚደንት ባራክ ኦባማ የኢሚግሬሽን ሕግን በማሻሻል በኩል የተናጠል ውሳኔ ማድረጋቸውን ከቀጠሉ አደጋ ሊከተል እንደሚችል ሪፐብሊካኑ የምክር ቤቱ አፈ ጉባኤ ጆን ቤነር በጥብቅ አስጠንቅቀዋል። ከምክር ቤቱ ለቪኦኤ በምትዘግበው ሲንዲሳይን ሪፖርት መሰረት ከመጪው ጥር ጀምሮ በአብላጫ ሪፐብሊካኖች የሚመራው አዲሱ ኮንግረስ ከዲሞክራቱ ፕሬዚደንት ጋር መጋጨቱ አይቀር ይመስላል። አዲሱ አበበ ጠቅላላው የተወካዮቹ ምክር ቤት በብዙሀን የሪፐብሊካን ፓርቲ አባላት ሲመራ የታያቸው ሪፐብሊካኑ አፈ ጉባኤ ቤነር ትናንት ሐሙስ በተጠራው ጋዜጣዊ ጉባኤ ላይ አንዳች የተማመኑበት ነገር ያለ እስኪመስል ተኩራርተው ታይተዋል። ሌላው ቀርቶ አዲሱ ምክር ቤት በቀጣዩ ዓመት የፊታችን ጥር ወር ማለት ነው ቃለ መሐላ ሲያደርግ የፕሬዝዳንቱ የጤና ፕሮግራም ላይ ሌላ ድምፅ በማሰጠት የማስለወጥ እቅድ ያላቸው መሆናቸውንም በዛጃ መልክ ነው የገለጡት። በሪፐብሊካኖች የሚመራው ምክር ቤትም የኦባማ ኬር ፕሮግራምን ለመለወጥ ወይም ለመሰረዝ አሊያም እንዲዘገይ ለማድረግ ከአምሳ ጊዜ በላይ ድምፅ አሰጥቷል። የኢሚግሬሽን ሕግን በማሻሻሉ ጉዳይም ኦባማ ፕሬዝዳንታዊ ውሳኔ ከማድረግ እንዲታቀቡ ቤነር አስጠንቅቀዋል። በእሳት መጫወት ስትጀምር የመቃጠል አደጋ መኖሩንም አትርሳ። እናም ፕሬዚዳንት ኦባማም አሁን በያዙት አቅጣጫ መጓዝ ከቀጠሉ እጣቸው የሆነው የአሜሪካ ህዝብ በምርጫው ወቅት አቋሙን በግልጽ እንዳሳወቀው ኦባማ የተናጠል ውሳኔ ከማድረግ መቆጠብ ይኖርባቸዋል። የመወሰኛው ምክር ቤት አንድ አጠቃላይ የኢሚግሬሽን ህግ ከዓመት በፊት ማሳለፉ ይታወቃል። ይሁንና ቤቱ ድምፅ እንዲሰጥበት አላቀረበውም። ብዙዎች የተበላሸ የሚሉትን የዩናይትድ ስቴትስ ኢሚግሬሽን ህግ ምክር ቤቱ እንዲያሻሽል በመጠበቅ ትዕግስታቸው እንዳለቀ ፕሬዚዳንት ኦባማ ከትናንት በስቲያ ረቡዕ ለጋዜጠኞች ተናግረዋል። አመቱ ከማለቁ አስቀድሞ ተጨማሪ ሀብት ወደ ድንበሮቹ ለመመደብ እንድንችል የኢሚግሬሽንን ህግ ሊያሻሽል ይችላል ብዬ የማምንበት ማንኛውንም ህጋዊ እርምጃ እንወስዳለን። የኢሚግሬሽን ህጉ እንዲሻሻል የሚደግፉ አንዳንድ የምክር ቤት አባላትም ህጋዊ የመኖሪያ ፈቃድ የሌላቸውን ስደተኞች አስገድዶ የመመለሱ አሰራር እንዲቆም ፕሬዚዳንቱ እስካሁኑ ምርጫ ድረስ መቆየታቸውን በመቃወም ከእንግዲህም ጠንካራ ውሳኔ እንዲያሳልፉ ጫና እያደረጉባቸው ናቸው። እድሉ ተሰጥቷቸው አክራሪ ሪፐብሊካኖች አልተጠቀሙበትም። አሁን ግን ፕሬዝዳንቱ እርምጃ ሊወስዱ ይገባል። ከሰሞኑ ምርጫ በኋላ ፕሬዝዳንት ኦባማ ዛሬ አርብ ከአስራ ስድስት የምክር ቤት አባሎች ጋር ዋይት ሃውስ ውስጥ ውይይት ይዘዋል። ምክክሩም በአዲሱ ተጨባጭ የፖለቲካ ሁኔታ ላይ ተነጋግሮ ነገሮች ትክክለኛ አቅጣጫ ይዘው ሊሄዱ የሚችሉባቸውን አማራጮች ለመወሰን እንደሆነም ተገልጧል። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በተቃዋሚዎችና በደህንነት ኃይሎች መካከል የተካሄደውን ግጭት ተከትሎ ቡርኪና ፋሶ ውስጥ ሥልጣን የወሰዱት ወታደራዊ መሪዎች የብዙዎችን ስምምነት ያገኘ የሽግግር መንግሥት እንደሚያቋቁሙ ይፋ አድርገዋል። ፕሬዚዳንት ብሌስ ካምፓውሬ የ27 ዓመታት አገዛዛቸውን ለማራዘም ህገ መንግስቱን እንደሚያሻሽሉ በገለጡበት ወቅት የተነሳውን ተቃውሞ ተከትሎ በወታደራዊ አመራር ስልጣን መውጣትም ብዙ ሺህ ህዝብ ተቃውሞ አሰምቷል። ፕሬዚዳንቱ ባለፈው ሳምንት ስልጣናቸውን ለቀው ከአገር ሲወጡ ወታደሩ በትረ መንግስቱን ተቆጣጥሯል። የቡርኪናፋሶ ወታደራዊ መሪ ሌፍትናንት ኮሎኔል አይዛክ ዚዳ ወደ ስልጣን የመጡት በመፈንቅለ መንግስት ነው የሚለውን ክስ ለማብረር ሲናገሩ፣ ጦር ኃይሉ ሕዝብ የሚስማማበት አንድ መሪ መርጦ ሲያበቃ ስልጣኑን ለሽግግር መንግስት ያስረክባል ብለዋል። እኛ ያለን መረዳት ይላሉ ዚዳ፣ ዋናው የሥራ አስፈጻሚ ኃይል የሚመራው በሽግግሩ አካል እንደሚሆን ነው። በሕገ መንግሥቱ መዋቅር ውስጥ ግን የሁኔታዎችን አካሄድ በአንክሮ እንከታተላለን ብለዋል። ዚዳ ይህን የተናገሩት ዋና ከተማዋ ዋጋዶጉ ውስጥ ለተሰበሰቡ ዲፕሎማቶች ሲሆን ለሽግግር መንግሥት መስረታው ግን የጊዜ ገደብ አላስቀመጡም። የአፍሪካ ሕብረት ግን ቡርኪና ፋሶ በሲቪል አስተዳደር የሚመራ የሽግግር መንግሥት እንድታቋቁም የ15 ቀን ዕድሜ እንደሰጠ ይታወቃል። ዩናይትድ ስቴትስ ዛሬ ቡርኪና ፋሶ ውስጥ እየተከሰተ ያለው ሁኔታ ያሳስባታል። በሚካሄደው አመጽ የሚጠፋው ሕይወትና የሚወድመው ንብረት ያሳዝነናል። እናም ሁሉም ፓርቲዎች ሕገ መንግስቱን በማክበር የስልጣን ሽግግሩን እንዲከናወንና ወደ ዲሞክራሲያዊ ምርጫ እንዲገባ ጥሪያችንን ደግመን እናሰማለን። በወታደሩም በኩል ይሁን በሌላ ወገን የወቅቱን አለመረጋጋት በመጠቀም ሕገ መንግስቱ ወደማይፈቅደው አቅጣጫ ለመግባት የሚደረግ ሙከራ ቢኖር እያወገዝን ለአገሪቱ ዲሞክራሲያዊ ሥርዓት ግንባታ ሁሉም ፓርቲዎች የሕዝቡን ድጋፍ አክብረውና ተከትለው እንዲሰሩ እናሳስባለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። የማጠቃለያ ዜና እናሰማችሁ ቆንጅት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የ ሀያ አንድ ሀገሮች የውጭ ጉዳይ ሚኒስትሮች በእስያ ፓሲፊክ አካባቢ የዓለም አቀፍ ንግድ ኢንቨስትመንትና ምጣኔ ሀብት ልማትን ለማቀላጠፍ ያለ መውይይት ይዘዋል። የምጣኔ ሀብት ትብብሩ የአካባቢው ኤፔክ ጉባኤ ሲከፈት የዩናይትድ ስቴትስ ባለስልጣናት የቻይናን የሰብአዊ መብት ይዞታ ያደረሰባቸውን ያደረባቸውን ስጋት ያነሳሉ ተብሎ ይጠበቃል። ጆን ኬሪ ቤጂንግ ከመግባታቸው አስቀድሞ ነው የዛች ሀገር የሰብአዊ መብት አያያዝ ክፉኛ አሳስቦኛል ሲል ዋይት ሀውስ ያስታወቀው የብሔራዊ ጸጥታ ጉዳዮች አማካሪዋ ሱዘን ራይስ ሁኔታው እያሽቆለቆለ ያለው ካሉት አሜሪካውያንና ቻይናውያን የሰብአዊ መብቶች ተሟጋቾች ጋር በጉዳዩ ዙሪያ የተነጋገሩት የውጭ ጉዳይ ሚኒስትሩ በበኩላቸው በያዝነው ሳምንት ባሰሙት ንግግር ሁለቱ ሀገሮች የቻይናን የሰብአዊ መብት አያያዝ አስመልክቶ ላለመስማማት ተስማምተዋል ብለዋል። ለዚህም ነው በሆንግ ኮንግ ያለውን ሁኔታና የሌሎች የቻይና ክፍሎች የሰብአዊ መብቶች አያያዝን በተመለከተ አቋማችንን ግልጽ ያደረግነው። መሠረታዊ የሰው ልጆች ነጻነት፣ ከበሬታ፣ ዛሬም መቼም የዩናይትድ ስቴትስ የውጭ ፖሊሲ ቁልፍ መሠረት ነውና። ኬሪ ዛሬና ነገ ቤጂንግ ውስጥ በመጻረ ቃል ኤፔክ በመባል የሚታወቀው የምጣኔ ሀብት አካባቢው ትብብር መድረካቻዎቻቸውን አግኝተው ያነጋግራሉ ተብሏል። ይህ በዚህ እንዳለ የአሜሪካና የቻይና ግንኙነት በሁለት መሰረቶች ላይ ያረፈ ነው ያሉት የውጭ ጉዳይ ሚኒስትሩ እነኚህም ሁለቱ ሀገሮች በሚስማሙባቸው ጉዳዮች የትብብር ጥረቶችን ማጠናከርና ልዩነቶች ባሉባቸው ደግሞ ልዩነቶቹን በአዎንታዊ መንገድ መያዝ ይገባል ብለዋል። ክብረትና ክብራን አድማጮች ዝግጅቶቻችንን ከዌብሳይታችን ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ማግኘት ትችላላችሁ። አንድ የዩናይትድ ስቴትስ ዶላር 20 ብር ከ06 ሳንቲም ተመንዝረዋል። ዛሬ ኢትዮጵያ ነገ በአብዛኛው ፀሐያማ ትሆናለች። አዲስ አበባ ፀሐያማ፣ ከፍተኛ ሙቀቷ 23፣ ዝቅተኛው 8 ዲግሪ ሴልሽስ ይሆናል። ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ሱሌማን ተራዋኔ የቴክኒክ መሐንዲሱ፣ እንዲሁም በስቱዲዮ ፕሮግራሙን የመራልን ቴሌላይምባክ ነው ያስተናገድናችሁ እኔ ቆንጂ ይታዬና፣ እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል ነገ ቅዳሜ በሶስት ሰዓት እንገናኛለን። ሰላም፣ ደህና ደሩ፣ ደህና